መዝናኛ። ኢትዮጵያ በረጅም ዘመን ታሪኳ ለስልጣኔ ያፈገፈገችበት ጊዜያት ባይኖርም እንደ ፈተና ሆኖባት በሂደት ደንቃራ የገታት ጥቂት አይደለም። አውሮፓ በኢንዱስትሪው ልማት በተስፋፋችበት ዘመን ይህንኑ ዱካ በመከተል ሳትዘገይ ጀማምራዋለች። በዜና ማሰራጫውም ዘዴ አልዘገየችም። በአጼ ምኒልክ ዘመነ መንግስት በሐረር የካቶሊክ ሚስዮን ሃይማኖታዊ ይዘት ያለው ለሰመር በሚል በፈረንሳይኛ ቋንቋ እትም ቢጀመርም በዚያው ዘመን ተከትሎ የመጀመሪያው መንግስታዊ ጋዜጣ አእምሮ በሚል መጠሪያ ለገበያ መሰራጨቱ የሚታወቅ ነው። በዘመኑ የጋዜጣው ይዘት በግልጽነቱ አስተያየቶች ተሰጥቶበታል። በመቀጠል በአጼ ኃይለሥላሴ አስተዳደር ዘመን ለሕትመት ከበቁት ጋዜጦች የኢትዮጵያ ድምፅ የሚባለው ነው። ከዋናው ስራ አስኪያጅ ከነበረው ከከበዳኒሳ ጋር አጭር ቆይታ አድርገን ትውስታውን በመቀስቀስ አጫውቶኛል። ከእኔ ጋር የነበሩ ነጋሽ ገብረመረም ሞቷል። ሙሉጌታ ሉሌ ሞቷል። ማዕረጉ በዛብህ አለ። ጸጋይ ታደሰ ይባለዋለን። ከፋለማሞ ሆላንድ ነው የምኖረው በየቀኑ አዳዲስ ነገር ነው የሚፈጠረው። ንጉሱን የሚነቅፋለ፣ ቤተ ክህነትን የሚነቅፍለ፣ አስተዳደሩን የሚነቅፍለ፣ አመራሩን የሚነቅፍለ፣ ያን ሁሉ ተቋቁመን ችለን ነበረ የኖርነው። እኛ ስንጽፍ ብላታ ግርማቸው በጣም ጎበዝ ሰው ነበሩ። አስቸጋሪዎች ሰዎች ሰብስቤ ነው ያስኳቸውም እንደ አሳምኖ ገብረው ያለ ጀግና ሞተ። እኔ መጀመሪያ ፕሬዚደንት ከሆንኩ በኋላ ማዕረጉ ቀጠለ ከማድረጉ በኋላ ጸጋይ ታደሰ ጥያቄያችን ተሰባስበን ሰጋግዘን የኢትዮጵያን ጋዜጦች እናሻሽል፣ የኢትዮጵያን ጋዜጦች በእግር እናቁም። የኢትዮጵያ ጋዜጦች ከተሻሻሉ፣ ሕዝቡ ተሻሻለ ማለት ነው። የሕዝቡ ጥያቄ ተመለሰ ማለት ነው። ዲሞክራሲ ዲሞክራሲ ብለን በአፍ እንጮኋለን፣ ግን በሰግማር ለመግለጽ የምንችለው በመጽሐፍ ነው። ካልጻፍን ደግሞ አይሆንም ብለን እንታገን ነበረ። በጣም ነበረ፣ ሳንሱር ነበረ፣ ግን እኛን አይመለከትም፣ መለከት እኛ ጋር አይደርስም። እኛ ኃላፊነት ነበረብን ለምንጽፈው ነገር በየጋዜጣችን ላይ ለምናትመው ነገር፣ ለምንጽፈው ነገር ኃላፊነት አለብን። እኔ እጠየቅበታለሁ። የውጭ ሰዎች ይጽፉልኛል፣ አትማለሁ። የኔ ሪፖርተሮች ወጥተው ዜና አስሰው ያቀርቡልኛል፣ አትማለሁ። የመንግስት ዜና አትማለሁ። የግል ድርጅቶችን ዜና አትማለሁ። ግል ሰዎችን ኢንተርቪው እናደርጋለን። ለምሳሌ በቀለ ሞላን ከሻሸመኔ እስከ ላንጋኖ እየነዳው መኪናቸው ከኋላ እየተከተለ ከዛ ላንጋኖ ጫካ ከደረሰ በኋላ ኢንተርቪው አደረኳቸው። በጣም ጎበዝ የማደንቃቸው ታላቅ ሰው ነበሩ። ሆቴላቸው አንድ ቦታ ቢሰበሰብ አንድ ትንሽ ከተማ ይወጣው ነበር። ዋና ጻፌ ነበር አሳምኖ፣ ምክትል ነበር አሳምኖ ገብሮል ዋሚሴ። ተሰብስበን ታግለን ነው ያቋቋም ነው ካቋቋም ነው በኋላ ደጃዝማች ግርማቸው ነው ያኔ ብላታ ግርማቸው ነበሩ የሚባሉት። የብላ ጠባቂ ሆኑልን አልናቸው። አረ እባካችሁ ተውኝ፣ እንኳን ተሰብስባችሁ አንድ ሆናችሁ አልቻልኳችሁም። እናንተ ብትፈልጉ አልጋብራሽን አድርጉ። እሳቸው ጊዜ ያላቸው ይችሏችኋል። በተረፈ እኔ እናንተን እንደዚሁ ከናንተ ጋር እንደዚሁ ሙያው አሁንም የጭቅጭቅ ዘርፍ መሆኑ በወርስ የተላለፈ ይሆን? ለመሆኑ በዘመኑ የዚህ አይነቱ መንስኤው ምን ይሆን? በወቅቱ የባለሙያዎቹ ጥያቄ ምንስ ምላሽ አግኝቶ ይሆን? ወደ ከበዳ ኒሳ ዞር እንበል። ሀገራችን ዲሞክራሲ ከሆነች ሕዝባችን በለጸገ፣ አገኘ፣ ሰለጠነ ማለት ነው እያልኩ መከራከሩ ነበረ ጸገኝ ከበረንሳና ሙሉጌሳ ሉለ እኔን ይቃወሙኛል። እኔ እነሱ ድንጋይ በወረውሩብኝ፣ እኔ ቋጥኝ ወረውርባቸዋለሁ፣ አይችሉኝም ለማለት ነው። ተገንዝቻወር ጎበዝ ጋዜጠኛ ነበረ በዓሉ ግርማ አለ። ተስፋ ከብት ሲመራ አለ። እንደት እንደት ያሉ ጳውሎስ ኞኞ ጳውሎስ ኞኞ ለምሳሌ ምን አለ። አንድ ጊዜ አድዘበለ አንድ ጥያቄ አለኝ የሚል ነበረ። እዛ ላይ አንዱ ምን ብሎ ጠይቀዋል? ከአንድ መስሪያ ቤት አንድ ወጣት እየተበሳጨ ይወጣል። ምን ነው ወንድሜ ለምን ትበሳጫለ? ምን ሆንክለዋል ወታደሩ ጠመንጃ ያዘው ማስረት እዤ ሶስት መቶ ሀያ ስድስት ብር እንክፈል ይሉኛል እኮ እንዴት አልበሳጭም? ይላል። ወታደሩ ወንድሜ አንተ ሶስት መቶ ሀያ ስድስት ለምን አልነስም ብለህ ነው እኔ ኤም ዋን እዤ መቶ ሀያ ስድስት ብር ነው የማገኘው አለ። ደርግ በዚህ ልገለው ፈልጎ ነበር፣ እንዴት በደም አደር ቀልዳል ወስላታ ብለው ተቆጥቶ ነበር። ግን በልመና እንደምንም አዳን ነው ጳውሎስን። ጳውሎስ ትልቅ ሰው ነበረ። ትልቅ የኢትዮጵያ ድምፅ ጋዜጣ እንደተረዳ ነው ተወዳጅ ሆኖ ሳለ የመክሰሙን ምክንያትና ስለ ስራ ባልደረቦቹም አያይዞ ከበደ ይገልጸዋል። ቆየ ብዙ ቆየ ብዙ ቆይቶ ተገኝ ሲያወርቅ ነው የዘጋው። ለማስታወቂያ ብሎ ለማስታወቂያ ብሎ የዛሬቱን ኢትዮጵያ ድምፅን፣ ሰንደቅ ዓላማችንን እነዚህ ዘጋ። አሁን ያሉት ጋዜጦች አዲስ ዘመን፣ ኢትዮጵያን ሄራልድ፣ አልዓለም። ተገኝ ሾክ አዲስ ስራ አስኪያጅ ነጥብ ስራ አስኪያጅ ነበረ። የኢትዮጵያ ፕሬስ ድርጅት ስራ አስኪያጅ ነበረ። እነግረው ነበረ፣ ተገኝ ባክን፣ ተባብረን የኢትዮጵያን ጋዜጦች እናሻሽል፣ የኢትዮጵያን ጋዜጦች በእግራቸው እናቁም። አንተ ስማርክ ጋዜጠኛ ነህ። ከቦስቶን ስኩል ኦፍ ጆርናሊዝም ነበር የተመረቀው። በማሰደት ስም ብቻ መሸከም በቂ አይደለም፣ ማስተማር አለብን። ህዝቡም ዲሞክራሲን በቃል ብቻ ሳይሆን በተግባር ማሳየት አለብን። ብዙ ጊዜ ለስልጠናም ሆነ ለስብሰባ ውጪ እንደሄድክ በተለይ የአሜሪካን ሀገር ከምክትል ፕሬዚደንት ኒክሰን ጋር ሁሉ እንደተገናኘህ ይነገራል። ምን ነበር ያ መልእክት? ያኔ ጋዜጠኝነት ለመማር መካላስተር ኮሌጅ የሚባል ሚኒሶታ ሄድኩኝ ለሁለት ዓመት። በዛን ጊዜ ኒክሰን መጥቶ ትምህርት ቤታችንን ጎብኝቷል። ኢንተርቪው ያድርጌዋለሁ። ዋልተርማን ነው። ብዙዎቹ እነ ሃንፍሬ የሚባሉ አሉ ጀግኖች የሆኑ ለአሜሪካ ሕዝብ ሽንጣቸውን ገትሎ የሚከራከሩ። እኔ ጎልድ ዎተርን ፊኒክስ አሪዞና ሄጄ ቤቱ አነጋግሬዋለሁ ኢንተርቪ ከጆንሰን ጋር ተወዳድሮ የተሸነፈ ሰው ነው። ጎበዝ ሰው ነበር። ጆንሰን ከኬነዲ በኋላ ጆንሰን ነው ነው ለትምህርት ነው አሜሪካ ይርኩት እና ችግር አልነበረም። እንደዚህ ባለስልጣናቱን ለማነጋገር ምንም አሜሪካ ነገር፣ ጋዜጠኝነት ትልቅ ክብር አለው። ትልቅ ሙዋነ ጋዜጠኛ እነኝ ስትለው ትልቅ ስብሰባ። ትልቅ ሰው የተሰበሰበበት ቦታ አንተን መንገድ ከፍተው ያሳልፈዋል። አክብሮት አላቸው ለጋዜጣ፣ ምክንያቱም ጋዜጣ የህዝብ እረኛ የህዝብ ጠባቂ ነው፣ የህዝብ አፍ ነው። አሁን እንግዲህ ባለንበት ደረጃ በሀገራችን በንጽጽር አንተ በፊት ከምታዘጋጅበትን አሁን ባለው ሁኔታ እንዲሻሻል ምን ምክር ትሰጣለ ለወጣቱ ነው? ወጣቶቹ የሚቻላቸውን ለማድረግ ይሞክራሉ፣ ጋዜጣ ይጽፋሉ ይሟገታሉ፣ ይከራከራሉ፣ ደፋሮችም ናቸው። ግን ወጣቱ ትውልድ ሁልጊዜ ማሰብ አለበት ስለ ዛሬ ብቻ ሳይሆን ስለ ነገ፣ ነገይቱ ኢትዮጵያ፣ የኢትዮጵያ ህዝብ፣ የገጠሩ ህዝብ እንዴት እንደሚኖር፣ የከተማው ህዝብ እንዴት እንደሚኖር፣ ይህን ሁሉ አስቦ አስተካክሎ ህዝቡን መምራት መቻል አለበት። ለምሳሌ እኔ ጀርመንን ሶስት ጊዜ ጎብኝቻለሁ። ከዳር እስከ ዳር ጀርመንን አውቀዋለሁ። አንድ ታላቅ አገር ታላቅ ህዝብ ያለበት አገር ነው። እንግሊዝን፣ ፈረንሳይን፣ ፖርቱጋልን ጎብኝቻለሁ። ከአውሮፓ ኦፊሻል ያልጎበኘው ጣሊያንን ነው። እሺ፣ አሁን እንግዲህ ከዛ ትምህርት ልምድ ካካበትከው መጽሐፍ ለማዘጋጀት ወይ ለማስተማርም እንደዚህ ገለጻ ለማድረግ የሚያሰብከው ጉዳይ የለም? እንደ በጣም ማስባለሁ ማስታወሻዎች አሉኝ። ብዙ ማስታወሻ ሰብስቤ ያለሁ። ከሁሉ ከሁሉ ደስ የሚለኝ በኢትዮጵያ ድምፅ ጋዜጣ ላይ ኢትዮጵያ ትቅደም የምትለውን ቃል ያወጣሁት የነበርኩ ጃኖ፣ በሱም ምክንያት ጠርተው አነጋግሮኛል። ኢትዮጵያ ትቅደም ስትል ምን ማለት ነው አሉ ጃንዌ ኢትዮጵያ የሁላችን እናት፣ የሁላችን አገር፣ የሁላችን ሀብት፣ የሁላችን ንብረት፣ የሁላችን መኖሪያ ናት። ስለዚህ ከምን ከምናሰርፈው ከምናገኘው ሁሉ አስቀድመን ለኢትዮጵያ ማሰብ አለብን። በዚህ ምክንያት ነው ኢትዮጵያ ትቅደም ያልኩት አልኳቸው። ደጋስ ባል እግዚአብሔር ባርክ፣ እኛም እንረዳሃለን። አሳብን በጣም እንጋራለን አሉ። ሚኒስትሮች በዚህ ቆሟል። ጀነራሎች በዚህ الجنة تشي وطا ጌታቸው ተድላ ኃይለ ጊዮርጊስ ለዲደብሉ ዘገባ ከአዲስ አበባ